እንወያ ጤና ይስጥልኝ፣ አድማጮች እንደምንሰነበታችሁ። ኢትዮጵያ በታሪክ አገር የመሩ ጦርነትን በቆራጥነት መርተው ያሸነፉ ሴቶችን በፖለቲካ ውስጥ ያሳተፈች አገር ናት። ይሁንና ኅብረተሰቡ ለሴቶች ባለው አመለካከት እንዲሁም የባህልና የወቅት ተጽዕኖ የተነሳ የፖለቲካ ተሳትፏቸው አሁንም ድረስ ጎልቶ አይታይም። በሴቶች የፖለቲካ ተሳትፎ መጠነኛ መሻሻሎች ቢኖሩም ከደጋፊነትና ከአባልነት የዘለለ ሚና የላቸውም። በገዥውም ይሁን በተቃዋሚ ፓርቲዎች ዘንድ የውሳኔ ሰጪነትና የመሪነት ቦታዎች በወንዶች የተያዙ ናቸው። በምርጫ ወቅትም ቢሆን የፓርቲዎቹ እጩ ተወዳዳሪዎች በአብዛኛው ወንዶች ናቸው። በሌላ በኩል ጠቅላይ ሚኒስትር ዶክተር አብይ አህመድ ወደ ስልጣን ከመጡ ወዲህ በአንጻራዊነት ወደ ከፍተኛ አመራር የመጡ ሴቶች ቁጥር የተሻለ ሆኗል። የሀገሪቱ ፕሬዚዳንት፣ የፌዴራል ጠቅላይ ፍርድ ቤት ፕሬዚዳንት ብሎም የሀገሪቱ የሰላም ሚኒስትር ከሴቶች ከፍተኛ ባለስልጣናት መካከል ተጠቃሽ ናቸው። በካቢኔ ደረጃም ቢሆን የተሻለ የሴቶች ቁጥር ይታያል። ያም ሆኖ ሴቶች ያላቸው ተሳትፎ ዝቅተኛ ነው የሚሉ ጥቂቶች አይደሉም። የሴቶች ወደ ከፍተኛ ስልጣን መምጣት ለለውጡ አንድ ማሳያ ነው የሚሉ እንዳሉ ሁሉ ወደ ስልጣን የመጡት ሴቶች ስልጣን የተሰጣቸው ለይስሙላ ነው፣ ስልጣናቸውን በእውነትም መጠቀም አልቻሉም የሚሉም እንዲሁ ይሰማሉ። የዛሬ ውይይታችን በሳምንቱ መጀመሪያ የተከበረውን የዓለም አቀፉን የሴቶች ቀን መነሻ በማድረግ ስድስተኛው የኢትዮጵያ ብሔራዊ ምርጫና የሴቶች የፖለቲካ ተሳትፎና ተግዳሮቶችን ይቃኛል። በዚህ ውይይት ላይ እንዲሳተፉ ወይዘሪት ሰላማዊት ደሳለኝ በኢትዮጵያ የሕግ ባለሙያ የሴቶች ማህበር የነጻ ሕግ አገልግሎት ኃላፊ፣ ደራሲ መስከረም አበራ የኢትዮጵያን ፖለቲካ በቅርበት የምትከታተል፣ መአዛ መሐመድ ጋዜጠኛና የፖለቲካ ተንታኝ እንዲሁም ሰና የታደገ የባልደራስ ለእውነተኛ ዲሞክራሲ ፓርቲ የምክር ቤት አባል ናቸው። ተወያዮች፣ በውይይቱ ሀሳባችሁን ለመስጠት ስለቀረባችሁ በማመስገን ወደ መጀመሪያው የውይይት ነጥቤ አልፋለሁ። የኢትዮጵያውያን ሴቶችን የፖለቲካ ተሳትፎ እንዴት ትገመገሙታላችሁ? ከወይዘሪት ሰላማዊት ደሳለኝ ይጀምራለሁ። አመሰግናለሁ። በጠቅላላው የኛን ሀገር የሴቶች የፖለቲካ ተሳትፎ ለማስቀመጥ ይሄ ነው ለማለት በጣም ይከብዳል። በባለፈው ወር ህጻናት ሚኒስትሪው አንድ ጥናት አስጠንቶ ነበር። ሴቶች ፖለቲካ ተሳትፎ ዙሪያ እና ለሁለት ከፍሎ ነው ጥናቱ አስ ሳይቀር ያየው አንደኛው በፌዴራል ወይም ደግሞ አሁን በአስተዳደር ላይ ያለው የብልጽግና ፓርቲ ይይዛል። ሌላኛው ደግሞ በክልሎች ወይም ደግሞ በሌሎች ተፎካካሪ ፓርቲዎች ውስጥ ያሉትን የሴቶች ተሳትፈው ነው ሲያስቀምጠ የነበረው ልክ ቅድም እንዳነሳሽው አሁን ላይ ያለው ለብልጽግና ፓርቲን ጨምሮ ፌዴራል ላይ ያሉትን አሰራሮች ስናይ ሀምሳ ሀምሳ ወደሚለው የተጠጋጋ ነው። ሀምሳ ሙሉ አልሆነም። አርባ ዘጠኝ ነጥብ ምናምን ነው። እሱ ብቻ ሳይሆን ወደ ታች ወደ ክፍለ ከተማ፣ ወደ ወረዳ፣ ሌሎች አወቃቀሮች ላይ እንዲሁም ደግሞ አንድ ሚኒስትር ላይ የተቀመጠች ሴት ብቻውን አንድ ስራት አታከናውንም። እንደሚታወቀው አንደኛው የሌላኛው ደጋፊ እንደመሆኑ መጠን ሌሎች ተመጋጋቢ ቦታ ላይ ያሉ ሰዎችንም ስንመለከት በሴቶቹ ቁጥር ያን ያህል ልዩነት ሊፈጥር የሚችል አይደለም። ክልሎች ላይ ስንመጣ ግን አንድ ነጥብ ምናምን ውስጥ እንኳን ለመግባት እየተጎተተ የሚደርስ አይነት የሴቶች ቁጥር እንዳለው ነው ማስረጃዎች የሚያሳዩት። ወደ ደራሲ መስከረም አበራ አልፋለሁ። አንቺስ የኢትዮጵያውያንን የሴቶች የፖለቲካ ተሳትፎ እንዴት ትገመግሚዋለሽ? መሻ፣ ዘይዞ አመሰግናለሁኝ። እኔ ማየው ያው ሁልጊዜም ተሳትፎ ይቀድማል እና ተሳትፏቸው በቁጥር ደረጃ እየጨመረ ነው። ይሄ ያው አይካድም። የወደቀው ኢህአዴግም የሆነ የሰራበት ነው፣ ደርግም ሲሰራበት የቆየ ነገር ነው እና የዚሁ ድምር ውጤቱ ተሳትፎ ላይ ጥሩ ነገር አምጥቷል። ለምሳሌ ከሆነ አመት በፊት ፓርላማ ላይ ሰላሳ አምስት ፐርሰንት ደርሰዋል። ተሳትፏቸው እሱ ጥሩ ነው። ሚኒስትሮች ሆነው ተቀምጠዋል። አዎ፣ እሱም ጥሩ ነው። የተለያየ ቦታ ላይ የቁጥር እድገት አለ። የሪፕሬዘንቴሽን ይሄንን ክሬዲት መስጠትን ይፈልጋለሁ። ጥሩ ነው። ከዛ በኋላ ግን ከውክልና በኋላ ከቪዚቢሊቲ በኋላ ቪዚቢሊቲ ቀላል ነገር አይደለም። ሌሎቹ ከስር ያሉት እንደ ሮል ሞዴል ያሉ ቪዚቢሊቲ ላይ ጥሩ ነገር ተሰርቷል ብያስባል። ይሄ ግን ለአንድ አካል የሚሰጥ ክሬዲት አይደለም። ከደርግም ጀምሮ ሂስቶሪክል እየተሰራበት የመጣ ነገር ነው። ነገር ግን ቦታቸውን ይመስላሉ ወይ የሚለው ነገር ገና ይቀረዋል እና አሁንም እዛ ጋር የተቀመጡ ሰዎችን ስቲል ከአመራረጣቸው ጀምሮ እንደገና እዛ ከተቀመጡ በኋላም ያለው ሲስተም ግላስ ሲሊንግ ይሉታል ፈረንጆቹ። አልፈሽሜል ይመስላል ግን ግርግዳ ነው። እና ግላስ ሲሊንግ አለ ሴቶች ላይ። ከተቀመጡም በኋላ ጆሮ ሰጥቶ የሚያዳምጥ ሰው አለ ወይ ሴቷ ቁም ነገር አላት ወይ ብሎ እዛ ብዛም ላይ ተቀምጣ ማለት ነው ሚኒስትርም ሆና። በሁለተኛ ደረጃ እሷም ራሷ ካደገችበት ነገር አንጻር ቦልዶና አንድ ነገር ለማስፈጸም ትችላለች። በሶስተኝነት በጣም ማንሳት የሚፈልገው ግን ሴቶቹ ለሴቶች ፌሚኒስት ናቸው ወይ እራሳቸው ሌላ ሴት እንዲመጣ እዚህ ጋር ምናወራ ራሳችን ለሴት እንዴት ነን? ሴት ሲመጣው እና በእዛ ካለ ነው እርስ በርሳችን እንዴት ነን? ራሳችን እንከፍታለን ነው ይለ ይህን ማንሳት ፈልጋለሁ። ሶስተኛውና ዋናው ረቅብ እንደምን ይሄ ይመስለኛል። አመሰግናል። አመሰግናለሁ። እኔም ወደ ሰናይት ታደገ ልለፍ። አንችስ የሴቶችን የፖለቲካ ተሳትፎ እንዴት ትገመግሚዋለሽ? በቅድሚያ ማመስገን ፈልጋለው። የሴቶች ተሳትፎ በየታ አለ። እኔ ግን በዚህ ትንሽ ለየት የምለው ምን መሰለሽ፣ ሴቶች በምታያቸው ቦታ ላይ በሙሉ እንዳስተዳደር ተቀምጠዋል፣ ግን ውሳኔ አይወሱም። እኔ አንድ ሴት ብቁናት ብንለው በተቀመጠችበት ቦታ ላይ ስትሰራ፣ እራሷን ችላ ስታስተዳድር፣ እራሷን ችላ ለሚመጣባት ነገር ወታ ስትከራከር፣ ይሄ ነው የሴቶች ተሳትፎ አይ የምለው እንጂ በሌላው ጥገኝና በትዕዛዝ እየታዘዘች ለምትቀመጠው ለቁጥር የምትታየው ሴት ሴቶች ተሳትፎ አለ ብዬ ኢትዮጵያ ውስጥ በተለይ ብዙ አለመድ ነው። እኔ ሰባይ መሰለኝ እሰራ ነበር፣ እና እዛ ላይ የሚያየው ነገር ነበር ነበረ። ሴቶች ባለቀነት ይቀመጣሉ፣ ግን ካለቃቸው ጥገኝነት እየተጠየቀ ነው ብዙ ነገር የሚያስፈጽሙት። በዚህ ብዙ ጊዜ ይከራከራለሁ። እንደገና መንግስት መስሪያ ቤትም እድሉ ቅንሶ የመንግስት መስሪያ ቤት ስሰራ አለቃዬ ሴት ነበረች፣ በጣም ይገርምሻል። እና አንድ ቀን አትወስንም፣ በቃ አትወስንም። ልወስንም ብትል የበላዩ ጫናታል። ይሄ ነገር በኢትዮጵያ ላይ መቅረት አለ። ሁለተኛ ሴቶችን ምን ያህል እንዲመጡ በየቢሮ ታበረታታላችሁ? ሁላችንም ብንሆን ምን ያህል ለሴት ደስታ አለ? ሴት እናት ከቤት ከአስተዳደሯ ጀምሮ ከምታየው ነገር በአጠቃላይ ሴት የበላይነት መያዝ አለባት። ሴት ስለሆንኩ ብቻ አይደለም፣ ኢትዮጵያ እራሷ በሴት የምትመሰልልን አገራችን ሴት ስለሆንም ብቻ አይደለም እንዲህ የምንሆንላት። ሴቶች ታማኞች ናቸው፣ ጠንካሮች ናቸው። በጣም ብዙ ያልወጡ ሴቶች አሉ። በጣም ብዙ መስራት የሚፈልጉ ሴቶች አሉ። ግን ማን ያሰራቸው? እንዴት ነው ሴቶች ወደፊት ሊያደርጉ የሚችለው? እያንዳንዱ ባለንበት ቦታ ላይ ተጽዕኖ አለ፣ ያ መቅረት አለበት በማለት ሴቶች አንድ ሆነን ስንቆም ነው። አመሰግናለሁ። ጋዜጠኛና የፖለቲካ ተንታኝ ማእዛ መሀመድ፣ አንቺስ የሴቶችን ጉዳይ እንዲታየዋለሽ። በሌላ በኩል ሴቶች ለኮታ ማሟያን ወደ ስልጣን የሚመጡት እንጂ አሁንም ወንዶች ናቸው ውሳኔ ሰጪዎች ብለው ሀሳብ የሰጡትን ሰምተሻል። የአንቺስ አስተያየት ምንድን ነው እዚህ ላይ? አመሰግናለሁ አዜብ። እንግዲህ በሁለት አይነት መልኩ ኒው የመጀመሪያው ያው በየትኛው ማለም፣ የመጀመሪያው ነገር በኮታ ሴቶች መጀመሪያ በቁጥር ደረጃ በዛ ብለው እንዲገኙ የሚደረገውን አሰራር ያው ኢንክሬጅ ማድረግ አለብን። ይሁን ምክንያቱ ግን ሴቶቹ ወደፊት መጥተው እንዲታዩ የተደረገው ነገር ሀምሳ ፐርሰንትም የተባለው ነገር ወደ አመራር ላይ ከላይ ሲምቦል ሆነው እንዲታዩና ለፖለቲካ ፍጆታም ቢሆን እንደዚህ በቁጥር ወደፊት መምጣታቸው መልካም የሚባል ሆኖ ከዛ በኋላ ግን ቀጥሎ ያለው ነገር በኳሊቲ ደረጃ እነዚህ ሴቶች ምን ያህል ውሳኔ ሰጪ ናቸው፣ ምን ያህል ሞዴል መሆን ይችላሉ፣ የሚሰሩት ስራ እታች ባሉት ሴቶች ላይ ምን ያህል አቅም አለው የሚለው ነገር ግን መሰረታዊ ጥያቄ ነው። ቅድም ሰላማዊት የመጀመሪያ ተናጋሪ ስትናገር እንደነበረው የቁጥሩ ደረጃ ራሱ ጥያቄ አለው። ምክንያቱም ገዢው ፓርቲ ከበፊትም ጀምሮ ቢሆን የሚሰሩ ስራዎች ሴቶችን በቁጥር ወደፊት ማምጣት ሪሊ ለኢትዮጵያ ፖለቲካ ይጠቅማል የሚል ሳይሆን ይኸው እኛ ሴቶችን ወደፊት እያመጣን ነው የሚል ፕሮፓጋንዳ ለመስራት ስለሆነ ይሄ በቁጥር እንኳን ከፍ የማድረጉ ነገር እታቸው ወረደ ወረዳ በይው ክፍለ ከተማ በይው ሁሉ አልፎ በክልል ደረጃ እንኳን በዛ ደረጃ ይሄ ነው የሚባል ቁጥር ላይ ራሱ አልተሰራም። ከዛ በኋላ ወደ ውሳኔ ሰጭነቱ ስንመጣ በእርግጥ የሴቶቹ ብቻ ኢሹ ነው ብዬ አላስብም። እንደ አጠቃላይ የኢትዮጵያ ፖለቲካ ችግር ነው ብዬ ነው። ግን ዞሮ ዞሮ ሴቶቹን ለፖለቲካ ፕሮፓጋንዳ ለማዋል ይሄው እያመጣን ነው የሚለውን የዓለም አቀፍ ኢንትረስቱንም ለመያዝ እንደገና ደግሞ ልክ እንደኛ እንደሱ ሴቶች ይመለከተናል የሚል ማንኛውም ሰው ከሴት አቴንሽን ቢወስድ እንጂ እውነት እነዚህ ሰዎች ከፊት በመምጣታቸው በሀገሪቱ ፖለቲካ ላይ ምን አይነት ሚና ተጫወቱ? ወይም ደግሞ እነሱን አይተው ወደፊት እንዲመጡ የሚፈለጉ ሴቶችስ ምን ያህል ሞዴል ሆኗቸዋል? አይደለም እሱንና እኮ ከተማው ላይ ሀገሪቱ ላይ ሴቶች ላይ ለሚፈጸም ጭቆና፣ ለሚፈጸም በደል ወጣውን እንኳን ድምጽ መሆን የማይችሉበት ሲስተም ውስጥ ሲምቦል ሆነው እንዲቀመጡ የተደረጉ ሴቶች ናቸው ያሉን እና እንደ አጠቃላይ በእነዚህ ሴቶች እውነት ከማምነን ፖለቲካችን በሴቶች እንደዚህ ሆኗል ብለን ደራሳችን የምንነፋበት አይደለም። ይሄ በገዥ ፓርቲ ነው፣ በተቃዋሚ ፓርቲ ሰሞኑን እያየኋቸው ያሉ ነገሮች አሉ። በተለይ ከምርጫ ጋር ተያይዞ ሴቶቹ በትክክል የአገሪቱን ፖለቲካ ሊሰቱ ቁልፍ ናቸው፣ ፖለቲካው ላይ ይኖራቸዋል፣ አቅም አላቸው ብለው አምነውበት ሳይሆን ፖለቲካው ሴት ይፈልጋል የሴቶች ተሳትፎ የለውም ሴቶችን አምተናል የሚል ነገር ለማሳየት ብቁ ናቸው አይደሉም እንኳን የሚለው ነገር ኮንፊደንስ ሳያደርጉ ወደፊት እየገፉ የሚያመጧቸው እና ፎቷቸውን ለመጠቀሚያ ከማድረግ በዘለለ ዊሊ የሴቶቹ ፖለቲካ ውስጥ መሳተፍ ለሀገር ይጠቅማል ተብሎ በዛ ሌዛ የተሰራበት ነው ብዬ አላስብም። ሰላማዊ ደሳለኝ በኢትዮጵያ የህግ ባለሙያ ሴቶች ማህበር የነጻ ህግ አገልግሎት ኃላፊ ነሽ። በኢትዮጵያ የሴቶችን ተሳትፎ ለማሳደግ በሴት ማህበራትም ተቀናጅቶ ያለመስራት ችግር አለ ይባላል እሱንስ እንዴት ታየዋለሽ? እንደ እኔ እንደ እኔ በእውነቱ ሴቶችን በተመለከተ የሚሰሩ ማህበራት እጥረት አለ የሚል ግምት የለኝም። እንደ ግለሰብ ግን በሴቶቹ መካከል የቅንጅት እጥረት አለ። ይሄ የሚታይ ነገር ስለሆነ ቅድምም ሲነሳ ነበረ። እኛ ወደ መድረክ ስንመጣ እኛን ፎቶችንን ማሳየት ወይም ደግሞ የእኛን ሾው ማቅረብ ሳይሆን በተለይ መንገድ ከፋቶቹ የእነሱ ስራ ሌላ ሰው ማፍራት ነው። ሴቶቹ እንደሚችሉ ማሳየት ብቻም ሳይሆን ደብል ነው፣ ሌላ ሰው ማፍራት የሚጠበቅባቸዋል። እንደ ሴት የሴቱን ጉዳይ ለማሰማት ለመጫው ግልጽ እኮ ነው። ደርቢ አብራ አንበሳ ያስር ነው። ሴቶች ቢተባበሩ እና በአንድ ድምጽ ቢቆሙ ነው ራሱን ችሎ ተሰሚነት ሊኖረው የሚችለው። ስለዚህ በማህበራት በኩል የመደራጀት ችግር አለ የሚለው ላይ እኔ እሱ ላይ ተቃውሞ ስላለኝ ነው፣ ማህበራት ስላሉ ማለት ነው። ግን እነዛ ማህበራት ጠንክረው እስከ የት ድረስ ደረሱ የሚለው ላይ ግን ትልቅ ችግር ያለ ይመስለኛል። አንዳንድ ጊዜ እንዲያውም ቁጭ ብዬ ሳስብ፣ በሴቶች ስም የሚነገድ ቢዝነስ ላ ነው የሚመስለው። ብታዩ እያንዳንዱን የሚሰራውን ሪፖርቶቹን ብታይ፣ ከዛ መሬት ላይ ደግሞ ወርደሽ ያለውን ነገር ብታይ፣ በጣም ነው मैथ्स देने का በጣም የሚገርም አይነት ልዩነት አለ። ስለዚህ በዚህ ረገድ እንዲሰራ የሚገባው ነገር ምንድን ነው? አንደኛ ግለሰብ ከግለሰብ ቅንጅት ያስፈልጋል። ማለት እኛ ዘላለማዊ አይደለንም፣ ተክተን ማለፍ ይጠበቅብናል። ሮል ሞዴል የሚባለው ተክቶ ሲያልፍ ነው እንጂ ራሱን ብቻውን በርቶ ሲያልቅ አይደለም። ስለዚህ በዚህ ረገድ አንደኛ ቅንጅት ያንሳዋል። በቃ ቅንጅት ያንሳል። ማህበራት ከማህበራትም ይሁን ግለሰብ ከግለሰብ ቅንጅት ያንሳል እንጂ የማህበርና የመደራጀት ችግር አለ ብዬ አላምን። መስከረም አበራ ቀደም ሲል እንደጠቀሽው ሴቶች ሰዎች ራሳቸው ያገባናል ብለው ኃላፊነትን ለመሸከም በፖለቲካ ውስጥ ለመሳተፍ ምን ያህል ዝግጁ ናቸው ስትጠይቀች ነበረ። ይሁንሽ አሁን እኔ የምለው ምንድን ነው የተሳትፎ ነገር በቂ ነው ባይባልም መቼም ይሻላል፣ እና በረታች ነው ጥሩ ነው እና አሁን ከተሳትፎ በኋላ ቀጥሎ የሚመጣው ነገር ትክክለኛ ውሳኔ ሰጭነት እና ትክክለኛ ቦታውን የሚነጥን ውሳኔ መስጠት ነው አደለ? እያልን ያለ ነው። አሁን ኢትዮጵያ ውስጥ ያለው ችግር እሱ ነው። ከመታየቱ ብዙ ችግር የለብንም ብለናል እና መታየቱ ብቻ ግን በቂ አይደለም። ግን ሴቷ በትክክል ውሳኔ እንዳትሰጥ የሚያደርጋት ነገር ምንድን ነው ለሚለው ለአንሳ አንድ ነገር፣ ብዙ ሰው ዝግጁ ነው መሾም፣ ምናምን ሴቶቹ ብዙ እንቢ ሲሉ አታይም። ግን ከተሾሙ በኋላ በደንብ የልብ አያደርሱም አይነት ነገር ነው የሚነሳው ነገር። እና ሲሾምም ለፕሮፓጋንዳ ተብሎ ሊሆን ይችላል የሴቶችን ተሳትፎ እንዲያድርግ ያለው ለማለት ሊሆን ይችላል ነው ለምንም አሉ ለምንም ሴቶችን መሾሙ ጥሩ ነው። ወንዶች ናቸው ብዙ ጊዜ ሸሚዎቹ፣ ሴት ሲሾሙ በትክክል የሴት ተሳትፎ ፈልገው ላይሆኑ ነገር ግን መሾሙ ግን አንዱ ኦፖርቹኒቲ ነው። ስለዚህ እሱን ኦፖርቹኒቲ ካገኙ በኋላ ሴቶቹ ተባብረው መስራት ቢችሉ ነው። ይሄ ደግሞ አሁን ለምሳሌ እውነት እንነጋገር ከተባለ ራሷ ወደ አመራር ምትነጠዋ ሴት ሌላ ሴት ስትጠቃ ስታይ፣ ወይም ሌላ ሴት አንደር ፐርፎርም ስታደረግ ስታይ ትረዳታለች። እንደገና የወንዶች ኢንፎርማል ሰርክል አለ። ይህ ምንም አይካድም። ወይ የትም ቦታ ብትሄጂ የወንዶች ኢንፎርማል ሰርክል አለ። ሴቷ እንዳትወጣ የሚያደርግ ግላስ ሲሊንግ ቅድም ያልኩት። ስለዚህ እንደዚህ አይነት ነገሮችን አልፎ ለመውጣት ሴት ለሴት የሚጓተት ከሆነ ሴት ለሴት የሚበረ ሁለት ከሆነ እርስ በርስ አብረው የሚመካከሩ አንዷ ለአንዷ አንደርስታንድ ከወንድ ይልቅ አንደርስታንድ ታደርጋለች እና ባለችሁትን ሴቷ እንዳትሸማቀቅ የእህትነት ሶሊዳሪቲ የምታሳይ ከሆነ ያቺ ሴት እየተበረታታች ትሄዳለች። እውነት ስናወራ ሴት ለሴት እንዴት ነን? እኔ እንደው በጣም የውይይት ረሱላ ከዚህ በኋላ መሆን ያለበት እሱ ነው የሚመስለኝ። የተቀመጠችዋ ሴት ለምትመጣዋ ሴት የመጀመሪያ ብቻ ውስጥ ይሰማታል ወይ አዲስ ሴት ስትመጣ እንኳን አደ የምታግዛት ማለት ነው። ስለዚህ ይቺ የነበረችዋ ሴት ሲሜሯ ያችን ሴት ሲያጠቁ ወይም እስከ ጥቃት ድረስ ይደርሳል ነው እንግዲህ ያው ወጡ ሪፖርቶች ሚሉት ጆሮ የሚሰጣት ስታጣ፣ አይ አዳምጧት፣ ሀሳቧን ስጨርስ እንደዚህ ነው፣ አላግባብ ነው የተደረገችው የምትል ሴት ካለች ሴቶቹ ሶሊዳሪቲ ይፈጥራሉ። ከዛ በኋላ የዲሲሽን ሜኪንግ አሰርቲቪነት ያመጣሉ። እና ሌላውን ብሌም ከምናደረግ ወደ ውስጣችን ማየት ብንችል፣ ምክንያቱም የተሰጠን ኦፖርቹኒቲ አለ። ለምንም ተሆነ ለምንም ተሹመናል። ሴቶቹ ሪፕሬዘንት ተደርገዋል። ከተቀመጥነው በኋላ ግን ነገሩን ማሰራት፣ ኦፕሬት ማድረግ ያለብን እኛ ነን። እስካሁን ወንዶች ኦፕሬት እንዲያስደርጉ መጠበቅ የለብንም ምክንያቱም ሁሉም የባህሉ ውጤት ነው። ይህን ነው ማለት የሚፈልገው። ወደ ሰናይት ታደገ ልለፍ። ወደ ቅርቡ ስንመጣ ኢትዮጵያ ለምርጫ እየተዘጋጀች ነው። በዚህ ምርጫ ከእጩ አቀራረብ ጀምሮ ያለውን የሴቶች ተሳትፎ እንዴት ታየዋለች? አዎ በእኛ ቢሮ ባልዳራ ሴቶች ተሳትፈዋል፣ የተወሰኑ ሴቶች ተሳትፈዋል። ግን ይቀረናል። የእኛ ብቻ አይደለም አንድ ባልዳራ ብቻ አይደለም ሴቶች ተሳትፎ ላይ መስራት ያለበት ዞሮ ኢትዮጵያ ላይ ሲታሰብ ግን የሴቶች ተሳትፎ አናሳ ነው እና በዚህ በምርጫ ዙሪያ ስታይ እንደ እጩም አጋጣሚም ወረዳይ ልወዳደር እጮኛለ ሴቶች እንደዚህ መተው እውነተኛ ኢትዮጵያን እንባ የሚያብስ በተለይ እናቶች ላይ ቢመጣ ሴቶች እየወጡልን ተበረካክተው በዛ ብንል ቁጥራችን ቢሰፋ እርግጠኛ ነኝ ኢትዮጵያ ላይ ትልቅ ለውጥ ይመጣል ብዬ አስባለሁ። ሴቶች ታማኞች ነን፣ በምንይዘው ቦታ ላይ ታማኞች ነን። ተባብረን አንድ ሆነን ሴቶች ማንዴላ እኮ እስር ቤት ሆኖ የሴቶች ድጋፍ ነው ትልቅ ተጽዕኖ አሳደረውለት እኮ ነው። አይታችሁታል፣ ታሪኩን እና ና አንብባችሁታል የሴቶች ንቅናቄ ነው ለማንዴላ ትልቅ እንትን የሆነው እና ሴት ምን ጊዜ ጠንካራ ከሆነች ጠንካራ ሴቶች ከተገናኙ ለውጥ ያመጣል። ለምንም ነገር አመሰግናለሁ። ጋዜጠኛ ማዕዛ መሐመድ እንግዲህ እንደሰማ ነው በገዥውም ይሁን በተቃዋሚ ፓርቲዎች የሴት የፓርቲ አመራሮች ብሎም አባላት ብዙ የሉም ተብሏል እና የማህበረሰቡን ግማሽ አካል ያላሳተፈ ፖለቲካ የት ይደርሳል ትያለሽ? እሺ፣ ቅድምም ለማንሳት ሞክሬ ነበረ። በቁጥርን ደረጃ ቢሆን ሰክሰስፉልን ብዬ አላስብም ተቃዋሚ የሚሆን በመንግስት የቀረበው ከዚህ በፊት ተቀረቡ ቁጥሮች ከስ ይበል እንጂ በቂ ነው ወይም ደግሞ እንደው ሴቶች የተሳተፉበት ምርጫ ነው ለማለት በቁጥር ደረጃ እንኳን ያን ያህል ተጽዕኖ የሚፈጥር ቁጥር አይደለም ያለው። ከዛ በላይ ግን አሳሳቢው ነገር እንደው ያሉት ይበቁናል። እነዚህ ሰዎች በጣም ስትሮንግ ናቸው፣ አቅም ፈጥረዋል፣ ፖለቲካው ላይ ተጽዕኖ መፍጠል ይችላሉ የምንላቸውን ሴቶች ወደፊት አምጥተን አግኝተናቸዋል ብዬ ሳስብ ግን አሁንም በቁጥሩ ላይ እንዳልተማመን የሚያደርገኝን ነገር ነው የማገኘው በሁለቱም አንግል ማለት ምንድን ነው ምክንያቱ ምክንያቱም እንግዲህ ከብዙ አንጻር ሊገለጥ ይችላል። የመጀመሪያው ራሱ ኦፖርቹኒቲው ሲሰጣቸው ኮታ ለማሟላት ወደፊት መጥተው ሴቶች አሉን ለማለት እንጂ እውነት አቅም ያላቸው ሴቶች ናቸው ወይ? እስካሁን ድረስ በፖለቲካ ውስጥ የሚሳተፉ የነበረው እነሱን እያየ ነው ሌላ ብዙ ሴቶችን ሌላ ብዙ ውጮችን ሌላ ብዙ መንግስትንም ሆነ ተቃዋሚ ሊወክሉ የሚችሉ ሴቶችን ማግኘት የሚቻሉ ከዛሬ ሲሰሩ የነበሩት ከዛሬ ፖለቲካ ውስጥ የነበሩት ሴቶች በዛ ደረጃ ተጽዕኖ ፈጣሪ ናቸው ወይ የሚለው ነገር ራሱ አሁን ያለውን ኤፌክቱን ያመጣል። ቅድም የተነሳው ምናልባት ራሳችን ሴቶቹም ደግሞ በዛ ደረጃ በስነ ልቦና ዝግጁ ነን ወይ፣ ከእርስ በርስ መደጋገፉ በተጨማሪ ማህበረሰቡ የሰራብንን ይህ ሶሻል ሳይኮሎጂ ያመጣብንን ነገር ብሬክ አድርገን ወጥተናል ወይ ራሳችን ጋር የሚመጣ ጥያቄ ሊኖረው ሊኖረ ይችላል። ማህበራቶቻችን በሴቶች ስም የተደራጁ ማህበራት እውነት ስለ ሴቶች ቆመዋል ወይ? በጀት አስፈቅዶ በየስብሰባ አዳራሾ የበጀት ማስፈቀጃ ስልጠናዎችን ከመስጠት በዘለለ እውነት ሴቶችን አብቅተው አውጥተዋል ወይ? አይደው ራሳችን ሴቶች ውስጥ ደግሞ በዛ ደረጃ ተደጋግፈናል ወይ? ብቁነን ወይ? ያለን ፖዚቲቭ፣ እንደ ፖዚቲቭ የመተያየት ነገር ውስጥ እያንዳንዱ የዚህ ሁሉ ድምር ውጤት አሁንም የኢትዮጵያን ፖለቲካ በሴቶች ጉዳይ ላይ ካነስታንበት ወይም ስለ ሴቶች ካነስታን የመጨረሻው ደረጃ ደረጃ ላይ ነው ላስቀምጠው የምችለው ወይም ደግሞ ገና ነኝ ብዬ ነው የማስበው። ከዚያ በኋላ ቅድም ያነሳሹ ጥያቄ ጋር ስመጣ እነዚህን የህብረተሰቡ ግማሽ ፐርሰንት የምንላቸው ግማሽ ፐርሰንት ብቻ ሳይሆን በግማሽ ፐርሰንትነት አስ ደግሞ ከፍተኛ ተጽዕኖ ያላቸው ቤት ውስጥ ስትቀመጥ እናት የምትሆን እህት የምትሆን ልጅ ይሄ ሁሉ ኃላፊነት ያለባት እና ፖለቲካው ላይ ብቻ ሳይሆን ማህበረሰቡ ላይ ተጽዕኖ መፍጠር የምትችልን ሴት በምፈልገው ልብ ያላሳተፈ ና እንደው ተሳትፏቸውም እዚህ ግባ በማይባልበት ሁኔታ የሚደረግ ምርጫ ሪሊ የተለየ ለውጥ ያመጣል ብዬ አላስብም። መስከረም፣ መዓዛ በሰጠችው ሀሳብ ላይ አስተያየታለሽ? አዎ፣ ቅድም እንዳልኩት ነው። ተሳትፎ እንደዝም ብዬ እንደምንም ማለፍ አልፈልግም። ተሳትፎ ጥሩ ነው። ምንም ሆነ ብቃት አለ የለም እንዳለ ሆኖ ግን ተሳትፎ ነው። ወደ በኋላ ወደ ጥራቴ የሚሄደው እና እኔ እስካሁን የተደረገው ያው ትንሽ ሳቦቴጆች እንዳሉም እውነት ነው። እሱ ግን ሪሊ ደግሞ የተወሰነ አቅም ያላቸው ሴቶችም እንደመጡ አምናለሁ እና የሴቶቹ መምጣት እና ቪዚቢሊቲ ከዛ ውስጥ ነው ጥራት የሚወጣው። እና እኔ ለቪዚቢሊቲ በጣም ነው ክሬዲት የሚሰጠው። ቅድም በጣም አንደርላይ ማድረግ የፈልገው እኔ ኦልሬዲ ኦፖርቹኒቲ አግኝተው የወጡ ሴቶች ለሌሎች ሴቶች ምንድን ናቸው አሁን ዚጋ የሴት ተቆርቋሪ ሆነን የምናገር ሰዎች አለን፣ የሴት ማህበር እንመራለን ምናምን የሚባል እኔ ብዙ ያየሁት ነገር ስላለ ነው። ከግል ኤክስፒሪየንስ ነው ማወራው እና አንዳንዴ እንደውም ወንዶች የተሻለ የሚደግፉሽ ሰዓት አለ፣ እውነት ለመናገር ነው እና ላይ ነው በጣም አንደር ላይ ማረ ወይዘሪት ሰላማዊት አስተያየታለሽ ሀሳባቸው በጣም እጅግ በጣም ላደንቃው የምፈልገው ነገር ነው። ከባልደራስ የመጣችውንም እንኳን ለዚያ በቀስ ማለት ይፈልጋሉ። ከዚህ በኋላም ጥሩ ድሎች ይመጣሉ የሚል ግምታ ላይ እየሆነም ትላለ ማለት ነው። እኛ ታግ እየተደረግን በስማችን የሚነገድብን ነገር አንፈልግም። እስከ ዛሬም ሀገረን ያቆምን እኛ ነን። ሴት ልጅ ደግሞ እናት ብቻ አይደለችም። ምንም እንኳን እናት ለአንድ ሰው ሁሉንም ነገር ብትሆንም ከእናት በላይ ናት ሴት ልጅ ማለት ከሴቶች ውጪ ፖለቲክስን ማሰብ በራሱ ደግሞ፣ በአንድ እጅ አይጨበጨብም ይላሉ እናቶቻችንም አባቶቻችንም። ይሄ ደግሞ ፋክት ነው። ልክ እንደዛ ነው ለማለት ፈልጋለሁ እ ስላማዊት ማህበራችሁ ማለትም የሕግ ባለሙያ የሴቶች ማህበር በመጪው ምርጫ ሴቶችን ለማሳተፍ የሚያደርገው ዝግጅት አለ። ፕሮጀክት ቀርጾ እየተንቀሳቀሰ ነው። በዚህ ረገድ በምርጫው ዙሪያ እራሱን የቻለ አንድ ፕሮጀክት አለው። በዚህ ፕሮጀክት ውስጥ ልክ እንደ ማንኛውም መንግስት ያለሆነ ተቋም የሚያደርገው ነገር ምንድነው ነው የመጀመሪያው የስነ ዜጋ ትምህርትን ማዘጋጀት እና መስጠት ነው። ሁለተኛው ደግሞ የመራጮች ትምህርት መስጠት ነው። ሶስተኛው እና በአዋጅም የተረጋገጠነት ደግሞ የታዛቢነት ቦታ መያዝ ነው። እነዚህ ሁሉ ነገሮች ካለፍም በኋላ ደግሞ የአድቮኬሽ ስራ እንሰራለን፣ የግፊት ስራ እንሰራለን። የምርጫውንም ውጤት እናያለን፣ በሁኔታው የነበረውንም ነገሮች እንታዘባለን። ከዛ በኋላ የነበሩ ግድፈቶችን ጥናት ቤዝድ በሆነ መልኩ የተቀመጡ ሌጋል ዶኪመንቶችን አሉ እነሱን መሰረት በማድረግ የነበሩ ችግሮችን ቻሌንጅ ማድረግ ወይም አድቮኬሽ ይፋ አውጥቶ ስራ መስራት ነው። ይሄ ነው በዋነኝነት። የእኛ ማህበር ከተማ ላይ ውጭ አይደለም። እንደሚታወቀው ስድስት የክልል ቅርንጫፎች አሉት በዚህ በምርጫ ፕሮጀክት ግን ሀገር አቀፍ በሆነ መንገድ እነዚህን ንቅናቄዎች ለመፍጠር በዝግጅት ላይ ይገኛል። ስለዚህ ንቃተ ህሊናውን በመጨመር ደረጃው ሴቷ ይህ ይገባኛል፣ ይሄ ድምፅ ይባክን አይገባም፣ ይህ ድምጽ ነገ ሀገር ይገነባል ብላ እንድትነሳ በቂ ዝግጅት አድርገን እየተንቀሳቀስን እንገኛለን። እንግዲህ ወይዘሪት ሰላማዊት እንደተናገረችው ሴቷ እኔ እነሳለሁ፣ ያገባኛል፣ ሀገርን እገነባለሁ፣ እመርጣለሁ፣ እመረጣለሁ ብላ እንድትነሳ ምን መደረግ አለበት የሴቶችን ተሳትፎ ለማሳደግ ከማህበረሰቡ ከመንግስት ከሲቪክ ማህበራት ከራሳቸው ከሴቶችስ ምን ይጠበቃል በዚህ ነጥብ ውይይታችንን እናጠቃልል ከደራሲ መስከረም አበራ ጀምራለሁ እሺ አዜብ አመሰግናለሁ እኔ መጀመሪያ ከቤተሰብ ቢጀመር ጥሩ ነው እላለሁ ከዛ ከፍ ሲል መንግስት ሴቶችን ሲባል የእውነት መሆን አለበት የእውነት ማለት ደግሞ ብቃት ያላትን ሴት ማምጣት የሚያስፈልገው ምስልም እንጂ ለኮታና ለእንደዚህ ተደርጓል ለማለት መሆን የለበትም መንግስት ሆነስ መሆን አለበት ብዬ አስባለሁ በሶስተኝነት ደረጃ የእነዚህ ማህበራት አሁን ሰላማዊ የምትሰራበት አይነት ኔትወርኮች አሉ፣ የሴት አካለው እሱን እና እነሱ አሁን ለምሳሌ ኢትዮጵያ ውስጥ ኢዩብ የሚባል ድርጅት አለ። ኔትወርክ መሰለኝ በጣም የሚገርም ኔትወርክ ነው። እና በጣም በጣም የሚገራርሙ ሴቶች ነው ውስጡ ያሉት፣ ግን ፕሮሞት አያደርግም። ፕሮሞታ ማድረግ አለበት እነዛን ሴቶች። እኔ በተለያየ ሚዲያ ሲናገሩ እሰማለሁ። በጣም የሚገርሙ ሴቶች ናቸው ያሉት፣ ግን አሁን ከኢዩብ ለምሳሌ በግልም ቢሆን ለምን አይወዳደሩም? የበሰሉ ሴቶች ናቸው፣ በጣም የሚያውቁ ሴቶች ናቸው። ራሳቸው ሴቶቹ ብቁ ነኝ ብለው በግል በግል መወዳደርኩ ይቻላል፣ መጽቱ ይቻላል፣ መናገር ይቻላል። የተለያዩ ነገሮች ላይ ሲጋበዙ መምጣት ያስፈልጋል። ቪዚብል መሆን ነው ለሁሉ ነገር መጀመሪያው ማለት ነው። ከዛ በመቀጠል አሁንም ማስመር የምፈልገው እርስ በርሳችን ነው። እርስ በርሳችን መረዳዳት፣ ፖዚቲቭሊ መታየት፣ አዲስ ሴት በጣም ዌልካም ማለት፣ አይዞሽ ማለት፣ እንድትለምድ ማድረግ እና የሆስፒታሊቲ አትሞስፌር መጥፋት አለበት። ይህ ምንም መወሻሸት የለበት። እሱን ብናደርግ ለውጥ እናገኛለን ብዬ አስባለሁ። አመሰግናለሁ። እኔም አመሰግናለሁ። ጋዜጠኛ መዓዛ መሐመድ እንዴት ነው በዚህ ምርጫ ሴቶችን ወደፊት ማምጣት የምንችለው እንድትመርጥ፣ እንድት ደግፍ ምን መደረግ አለበት? በፖለቲካው የሴቶችን ተሳትፎ ለማሳደግ ከማህበረሰቡ፣ ከመንግስት፣ ከሲቪክ ማህበራት ከራሳቸው ሴቶችስ ምን እንጠብቅ? እሺ፣ አመሰግናለሁ አዜብ። እንግዲህ ስፔሲፊካሊ ወደዚህ ምርጫ ከመጣን ሴቶች እንዲመረጡ ወይም ደግሞ ተመራጮ ነው እንዲመጡ የሚደረግበት እድል ኦልሬዲ ተሰርቶ አልቆ፣ የተመራጮቹ ጉዳይ ተጠናቋል። ያሉን ሴት ተመራጮች ግን ከኬታማ እንዲሆኑ ወደፊት መጥተው በምርጫውም እንዲያሸንፉ እንግዲህ አሁን የተለያዩ አደረጃጀቶች አሉ። መሰላማዊት ያሉባቸው ሌሎችም አደረጃጀቶች በሙሉ ለእነዚህ ሴቶች በተለየ ሁኔታ ድጋፍ ማድረግ ሀሳባቸውን የሚገልጹበትን እድሎች ማመቻቸት በአንድም በሌላ በዛም በልክ ዓለም እኔ የወንዶች ዓለም ብዬ ነው የምጠራው እና በዛ ዓለም ላይ ያሉትንና ወደፊት ወጥተው እንወዳደራለን እናሸንፋለን ብሎ የመጡ ሴቶችን ድጋፍ አድርጎ ወደፊት ሀሳባቸውን እንዲያመጡና እንዲመረጡ ማድረግ ይቻላል። ተመራጭ ብቻ ሳይሆን መራጭን ያስፈልጋል። ስለዚህ የሚዲያ ባለሙያ ነኝ የሚል በሴቶች ጉዳይ ላይ ተደረጃ ቻለው የሚል በአጠቃላይ ደግሞ አገሪቱ ፖለቲካ ላይ ሴቶች ወደፊት ቢመጡ ለውጥ መፍጠር ይችላሉ የሚል የመንግስት አካል በሙሉ በተለየ ሁኔታ ድጋፍ ያደርግላቸው ነው። ከዛ ውጭ ግን የሴቶችን የፖለቲካ ተሳትፎ ሳይሆን አጠቃላይ ማህበራዊ ተሳትፏቸውን ግን ለማሳደግ ከስር ከመሰረቱ መሰራት አለበት። መሰራት ሲጀመር ግን ከአመለካከት ነው መሰራት ያለበት። ሆን ብለን አይደለም ሴቶችን ሲጨቆኑ የነበረው ወደኋላ ሲቀሩ የነበረው ላላቸው ጋብቻ ሰው የሚሰጣቸው ትምህርት ቤት የሚያስቀሯቸው እናቶቻቸው ናቸው። እናቶቻቸው ይሄን ሲያደርጉ ግን የታ አባቷ ብለው ልጃቸውን እየተበቀሉ አይደለም፣ ካለማወቅ ነው። ባልማግባት ይጠቅማታል ከማለት ከማሰብ ነው። እናት ልጇን ለመበደል ወይም ደግሞ ለመበቀል ብላ አይደለም የምታደርገው። ስለዚህ የእናቶችን ገጠር ያሉ ሴቶችን ኋላ ቀር የሆኑ አመለካከቶችን አቮይድ ማድረግ የሚቻለው መጀመሪያ አመለካከት ላይ መስራት ይቻለው። ይሄን ለመስራት ግን ሪሊ የሴቶች ኢምፖርተንት መሆን የገባው ማህበረሰብ የገባው መንግስት ያስፈልገናል። ማህበረሰቡ እንዲገባው ደግሞ አገረ መራለሁ የሚለው ማህበረሰብ ያንን አንደርስታንዲንግ ሊኖረው ይገባል። ለሴቶች አለምን ማስተካከል ያስፈልጋል። አይደለም ወደ ፖለቲካ መምጣት፣ ትምህርታቸውን ተምረው እኮ ወደ ቤታቸው ያልተመለሱ ሴቶች ልጆች አሉ። አይደለም ወደ ፖለቲካ መጥቶ ሀሳብን በነጻነት ገልጾ በድፍረት እዚህ አሰሪ ወንድ በይው ለሴት ሴት በይ አሰሪ በሆነ ፖለቲካ ውስጥ ተጋፍጦ መውጣት ይቅርና ዩኒቨርሲቲ ገብቶ መመለስ ብርቅ የሆነበት ጦርነትና ብጥብጥ በተነሳበት ቦታ ሁሉ የመጀመሪያዎቹ ተደፋሪዎች ሟቶች የሆኑት ሴቶች ናቸው ይሄንን አለም ሳይስተካከልላቸው ይሄ አመለካከት ሳይስተካከልላቸው ዌሌ ፖለቲካው ላይ ንቁ ይሆናሉ ብዬ ስለማላስብ ከአመለካከት ጋርና ኦፖርኒቲ ከመፍጠር ጋር ተያይዞ ያሉ ነገሮች ላይ መሳት ገባናል ባይ አመሰግናለሁ ሰላማዊት ደሳለኝ ውይይቱን ደምድሜልኝ የሴቶችን ተሳትፎ ለማሳደግ ከማህበረሰቡ፣ ከመንግስት ከእናንተ አይነት ማህበራት፣ ከራሳቸው ከሴቶችስ ምን እንጠብቅ? አመሰግናልሁ። የሚጠበቀው በጣም ብዙ ነው። የመጀመሪያው ክሊክ ቅድም እንደተገለጸው የአመለካከት ለውጥ ማምጣት ነው። የአመለካከት ለውጥ ለማምጣት በዚህ እኮ ነው፣ የመጀመሪያው ነገር ትምህርት ላይ መስራት ነው። ትምህርት ሁልጊዜ ቁጭ ብለን በቀለም የምንማረው ቢሽዲ ብቻ አይደለም። እያንዳንዷ ቴክኒክ እና ታክቲክም ራሷን ችላ ትምህርት ናት። ችግሮችን የምናልፍባቸው ማንኛውም መንገዶች ማለት ነው። ስለዚህ ትምህርቱ ከካሪኩ ለማቀራረቅ ጀምሮ እስከ መጨረሻው ትናንሽኛ የሶስት ወር የአንድ ወር እያለን የምንሰጣቸው ትሬኒንግን ጨምሮ ጀንደር ሴንሴቲቭ መሆኑ ይጠበቅባል ያደርግባቸዋል እሱ ብቻ አይደለም። በነገራችን ላይ እኛ ማህበረሰቡ ላይ ለውጥ ማምጣት የምንፈልገው እንደ ሴት ሳይሆን እንደ ሰው ነው። ማለት ሴት እኮ ከሰው አልፎ የሚመጣ ሰብዶሜን ነው። ስለዚህ እኛ እሱ አይደለንም ሰፊው ነን። እኛ አሁን ይቺን ምርጫ ግን ስንመለከት በእርግጥ ጊዜው አልፏል፣ እንደዚህ አይነት ነገሮችን ለመነጋገር ማለት ነው። በደንብ መስራት ስለነበረበትና ሰፊ ጊዜ የሚጠይቅ ስለነበረ ነው። አሁን እችን የምንናደርግ ለማለት ይከብዳል። ግን ከዚህ ይልቅ የሚሻለው ምን አይነት ሌሰን ነው መውሰድ ያለብን ለቀጠ ስ እንዴት ነው መደረግ ያለበት የሚሉ ላይ መታሰብ የሚችልበት ቆንጆ ጊዜ ላይ ነው ብዬ ነው ማስበው። ከዚህ በተጨማሪ ሌጋል ሪፎርሞች ያስፈልጉናል። እኛ የምንፈልገው ልክ ልዩ ድጋፍ ብቻ አይደለም። ይሄ ልዩ ድጋፍ ም እኮ የላባችን ውጤት ነው። ማንም አምጥቶ የለገሰን አይደለም። ምርጫ መምረጥ ወይም መመረጥ እኛ እንደምንለው ዲሞክራሲያዊ ምናምን ሳይሆን ሰብአዊ መብት ነው። ስለዚህ ከተመራጭነት ስንነሳ መጀመሪያ ላይ ፓርቲዎች ሲዋቀሩ ካወቃቀራቸው ጀምሮ ሴቶችን እኩል ተሳትፎ ማረጋገጥ መቻላቸውን፣ ምርጫውን ኃላፊነት ወስዶ የሚያሰራው አካል እዚህ ላይ ላተኩርበት ይገባል። ሌጋል ሪፎርም ያስፈልገናል። ምንሽ የትኛውም ተቋም በዘፈቀደ ወይም በህገ ልቦና ስለማይሰራ ነው። ስለዚህ እነዛ መመሪያና ደንቦች በራሳቸው ለሴቶች እኩል የሆነ የተሳትፎ መድረስ ሊከፍቱ የሚገባቸው መሆን መቻል አለባቸው። ምርጫው ላይ ብቻ አለም። እዚህ ጋር ማተኮር የሚጠበቅብን አንዲት ሴት መራጭም ሆነ ተመራጭ ሆና ለመምጣት በቅድሚያ የአካዳሚክ እውቀቷ ይለካል አይደል? የሚያስፈልጋት መስፋት እንደዚህ እንደዚህ ሆነ እንደዚህ ሆነ ብሎ ይቀመጣል። ስለዚህ ይሄም ከታች ሌላ ነገር ይዞ ጎትቶ ይመጣል። ልክ ቤተሰብ ላይ ነው መነሻችን እንደምንለው ትምህርት ቤት ገብታ ስትማሪ ሴት ሴት ሆና ነገ ወይ ፓይለቱ ቁጭሩ እሷ አስተናጋጅ ሆና፣ ወይ ኃላፊ ቁጭሩ እሷ ረዳት ሆና የምታልፍበት መድረክ ሳይሆን እሷ ሰው ሆና ነገ ለሀገሯ የሆነ ነገር የምትፈይድበት አይነት አድርጎ ነው መጀመሪያ ከስር መሰራት ያለበት። ምርጫ የምታገኝ ካተኮረን መጀመሪያ ፓርቲዎች ሲዋቀ አወቃቀራቸው ላይ ሴቶችን ያማከለ መሆናቸው ክሮስ ቼክ መደረግ አለበት። ኢቭን ሴቶችን ያማከለ ካልሆነ ከሆነ ደግሞ ካንስል የሚደረግበት መካኒዝም መቀመጥ መቻል አለበት። ይሄ በእኛ ሀገር ደረጃ የለም። ሌላኛው በብሔራዊ ምርጫ ቦርድ ራሱ ያለው አዋጅ ላይ አስር ፐርሰንት ነው የሚለው ሚኒማ ሴቶች ተሳትፎ አንድ ፓርቲ ላይ ማለት ነው። ግን ይሄ አግባብ አይደለም። አስር ፐርሰንት ብቻ ማለት ሶስት ሴት አሁን አንድ ፓርቲ ሰላሳ ሜምበር ቢኖረውና ከዛ ውስጥ አምስት ሴት ሊያመጣ በቂ ነው ማለት ነው። እንዲህ እንዲህ ያሉ ነገሮች በደንብ መታየት መቻል አለባቸው። ስለዚህ ያህን ፓርቲ ብዙ ሴቶች ይዞ ሲመጣ ብዙ ቻሌንጆች እንደሚገጥሙት ያውቃል። ስለዚህ እነዚህ እነዚህን ቻሌንጆች መቅረፍ ሁሉም የፓርቲ ግል ስራ ብቻ አይደለም። ተጨማሪ ኢንሴንቲቮችን ማዘጋጀት የሁሉም ስራ ነው፣ የሁሉም ስራ ነው። በተለይ ምርጫውን ኃላፊነት ወስዶ የሚያስኬደው አካል እንደዚህ አይነት ሴቶችን ሊያበረታታ የሚችል አዳዲስ ነገሮች ኢኖቬቲቭ የሆኑ አይዲያዎችን ይዞ ሲመጡ እነሱን ፕሮሞት ማድረግ፣ ማገዝ፣ ኢንሴንቲቭን መጨመር መቻል አለበት። በነገራችን ላይ እኛ ነገ የተሻለ ሀገር ለመፍታት የራሳችን የሆነ አስተዋጽኦ መስራት ማድረግ ስለምንችል ነው ወደ እንደዚህ አይነት መድረኮች የምንመጣው እንጂ ቁጥር ለማሟላት አይደለም ወይ ደግሞ እሷ ሴት ስለሆነች እንደዚህ ታድ ለፍርድ ልጽናት ስለሆነች አይደለም፣ ሰው ስለሆንን እና ለሀገራችንም ለማህበረሰቡም በጠቅላላው ለዓለም አቀፉም ሕብረተሰብ ተጨማሪ አዲስ ነገር ማዋጣት ስላለብን ነው ወደ እንደዚህ አይነት መድረኮች የምንመጣ። ሴቷ ላይ ራሱ ደግሞ አንድ ትልቅ ችግር አለ። የተለየ ኢንሴንቲቭ ቢዘጋድም አንድ በጣም ያስደነግጠኝ ነገር ምን አለ መሰለሽ፣ አንድ ምርጫ ላይ ሴት ስትቀርብ ሴት በመሆኗ ብቻ ኢግኖር ታደርገዋለች ወይ ማለት ሴት በመሆኗ ብቻ አይ ለዚህ መጣል በቃም ትላለች ወይ የሚል ጥያቄ ቀርቦ ነበር። ወንዶች ብቻ ሴቶች ራሳቸው ማለት ነው በቃ ብሉ ደርሷቸው ግን ሴት በመሆኔ ብቻ ብላ ትቶዋለች፣ ቾይስ ሲባሉ ሴቶቹ እራሳቸው ናቸው። እዛኛው ላይ ቾይስ ቾይስ ያደረጉኝ ነበረ። አዎ ልክ ነው የሚለው ላይ ማለት ነው። ስለዚህ ሴቶችን በተመለከተ በጣም ትልቅ ስራ መሰራት አለበት፣ ዘንድ ራሳቸው ላይ ማንም ሰው አምጦ የወለደውን ልጅ ሜዳ ላይ አይጥልም አይደል? ተንከባክቦ ያሳድገዋል። ነገ ከእኔ የተሻለ ልጅ ይወልዳል ብሎ ያስባል። እዚኛው ምጥ ላይ ግን እሷ ብቻ አለች የምታመጣው ሀገር ነው የሚያመጣው። እኔ ዛሬ እዚህ ላይ ቆሜ አንቺን እንዲህ እንዳዋራሽ እንዲህ ሀሳቤን እንድገልጥ እኮ እናቴ ብቻ እኮ አለች ዋጋ የከፈለችው። ሌሎች ሴቶች እኮ ደማቸውን ከፍለዋል። እነሱ ይቀመጡበት የነበረበት ቦታ ላይ እኮ ነው ተቀምጬ የመጣሁት። ይሄ ነው መታሰብ ያለበት በዚህ ረገድ። ስለዚህ ምንም አይመለከተንም አንልም፣ ሁሉም ነገር ይመለከተናል። የራሳችን ጥቅም እስካለበት ድረስ፣ የሀገር ጥቅም እስካለበት ድረስ፣ የቤተሰባችን ጥቅም እስካለበት ድረስ ስለዚህ የሚያልጠየቅ ነው የተሻለ ኤንቫሮመንት ተፈጥሮ የተሻለ ነገር እንድናረ ነው። አንድ የመጨረሻ ነገር ልናገር እና ከኔ መሳ ቤት ጋር የተያዘ ስለሆነ በእንደዚህ አይነት ነገሮች ሲታለፍ በተለይ በእኛ ሀገር ደረጃ ባሉ አይነቶች ፖለቲክስ ውስጥ ኢንቮልቭ ለማድረግ የመጀመሪያው ፍራቻ ሴት ስለሆነች አለ። ወንዱም ቢሆን የደህንነት ስጋት አለ እና ሲያነሱት የነበረውም እሱ ነው። እኔ ባል በሆን ሚስቴ እንደዚህ አይነት ፖለቲክስ ውስጥ ምስታተፍ ስትለን የእኔ መሳሰር ሳያንስ አንቺ አትደበደብ፣ እኔ ስታሰራለሁ፣ አንቺ ግን ሌላ ፆታሽን በዚ ደረጃ በላስ እንዲደርስብሽ አልፈልግም። ይሄ ግልጽ ነው አይተን ይሆናል ከዚህ ነው ኢንሴኪሪቲ ስጋት ቀላል አይደለም። እኛ ወደ ምርጫ የመጣ ነው ሀገር ነው ወደ መስራት የመጣ ነው እኮ ዋና አላማችን ሴኪሪቲ ጉዳይ ነው ሀገርን መስራት አይደለም። ሲጀመር መንግስት ኮንሰርቱ ሲቋቋም እኮ የግለሰቡን ሴኪሪቲ ለማስጠበቅ ነው። ከኔ መብት ላይ ቀንሼ፣ እንደዚህ አይነት ስቴት ቢኖረን የኔን ሴኪሪቲ ይጨምርልኛል ወይም ይጠብቅልኛል ብዬ ነው ያመጣሁት። ስለዚህ በዚህ ረገጥ ይሄንን ሴኪሪቲ ከማድረግ አንፃር ኤክዩሽን ላይ የሚሰሩ ባዲስ ይመለከታቸዋል። አንድ ሴት እኮ ካምፔን ላይ ለማስቀመጥ የሚገጥማትን ነገር እኮ አይ ይሄ ነገር በዚህ በኩል ብትሄድ ይቺ ነገር ልገጥማት ስለምችል ይቺ ነገር የምንፈታባት መንገድ ሌላው አይደለም። ይህን ፓርቲሽ እንኳን የሆነ ጾታ ትንኮሳ ቢቃ ቢደርስባት ጾታን በምተመለከተ የሆነ ነገር ቢደርስባት እኛ ሶሉሽን እናስቀምጣለን የሚሉ ፓርቲዎች በራሳቸው ውስን መሆናቸውን ጥናቶች ያረጋግጣሉ። የእኛ ማህበር ቤዚክ ኮንሰብቱ የሴቶችን መብት ማረጋገጥ መቻል። የሴቷን መብት የሚያረጋግጠው እዛ ጋር እየተደበደበች አልፎ ሄደው አይ እዚህ ጋር እኮ ሴትና ወንድ እኩል ነው ይላል አይልም ሳይሆን እቺ የተጎዳች ሴት እዛ ጋር የተቀመጠላት መብት አለ። ስለዚህ ቻሌንጅ በምታደርግበት በኮርት ሄደች በአድሚኒስትሬቲቭም መካኒዝም ሄደች መብቷን ማረጋገጥ መቻሏ ነው። ለዚህኛ ማህበር እየሰራለትም ዋጋ እየከፈለለትም ያለው የቪክቲም ሴት መብት ማረጋገጥ ነው። እያንዳንዷ ማህበር ይሄ ይመለከታታል። ምክንያቱም የቆመችው የእያንዳንዷ ሴትና ነጭ ላቢ ላይ እስከሆነ ድረስ ማለት ነው። ይህችን ነው ማለት ምፈልገው፣ አመሰግናለሁ። አመሰግናለው። ሰናይ የተታደገ ትምህርት ቤት ፈተና ስላለባት ቀደም ብላ ይቅርታ ጠይቃ ወጥታለች። በውይይቱ የተሳተፉት ሰላማዊ ደሳለኝ፣ መስከረም አበራ፣ መአዛ መሀመድና ና ሰናይ የተታደገ ናቸው። ተወያዮች ሀሳባችሁን ስለሚቀርባችሁ ለማካፈል ፈቃዳችሁን ስለሰጣችሁኝ፣ በዶች በለስም የማመሰግናችሁ፣ ደግሞ አዜብ ታደሰ ነኝ። ጤና ይስጥልኝ። እናመሰግናለን። መልካም